ጥያቄ 21 ምግብ ከመብላት በፊት የምንለው ምንድን ነው? መልስ ቢስሚላ፣ ትርጉሙም በአላህ ስም ማለት ነው። መጀመሪያ ላይ ከረሳህ ደግሞ ቢስሚላሂ ፊ አወሊህ ወአኺሪህ፣ ትርጉሙም ቢስሚላህ ለመጀመሪያውም ለመጨረሻውም ማለት ነው። አቡ ዳውድ እና ቲርሚዚ ዘግበውታል።